ጤና ይስጥልኝ በቅድሚያ አርዕስተ ዜናውን አሰማለሁ በርካታ ኤርትራውያን የግብፅን ድንበር ለመሻገር ሲሞክሩ በሱዳን ፖሊስ መያዛቸው ተገለጠ ከፈላሾቹ መካከል 75 ሴቶችና አራት ሕፃናት ይገኙበታል አንድ ከፍተኛ የቱርክ የእርዳታ ቡድን በረሃብ በተመታችው የሶማሊያ ርዕሰ ከተማ የእርዳታ ቁሳቁስን የሚያደርስበትን መንገድና የንግድ ሁኔታን ለመጀመር የሚያስችል ጥናት ለማድረግ በመቃዲሾ ገብቷል። የቱርክ አየር መንገድ ከመቃዲሾ በረራ ለመጀመርም እቅድ መያዙ ተነግሯል። ትናንት ኬንያ ውስጥ የጋዝ ቧንቧ ተሸንቁሮ በተነሳው እሳት የሞቱትን ሰዎች አስክሬን የመፈለጉ ስራ እንደቀጠለ ነው። የሟቾች ቁጥር እስከ 120 ሳይደርስ እንደማይቀር ተነግሯል። የሊቢያው የሽግግር ምክር ቤት በሊቢያ ህግ ላይ የተመሰረተ መንግስትን እንደሚመሰርት ገለጸ። በሌላ በኩል አማጽያኑ ጥቁር አፍሪቃውያንን እያንገላቱና እየገደሉ በመሆናቸው የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ወቀሳውን አሰምቷል። ዜናው በዝርዝር ሶስት መቶ አስራ ሰባት ኤርትራውያን የግብፅን ድንበር ለመሻገር ሲሞክሩ በሱዳን ፖሊስ መያዛቸውን የሮይተርስ የዜና አገልግሎት ዘገበ። ከግብፅ 30 ሜትር ርቀት ላይ ሰሜን ሱዳን ውስጥ ከተያዙት አብዛኞቹ ፈላሾች መካከል ወደ እስራኤል ለመሻገር እቅድ እንደነበራቸው የሱዳን ፖሊስ ቃል አቀባይ አስታውቋል። ከተያዙት ኤርትራውያን መካከል ሰባ አምስት ሴቶችና አራት ህጻናት ይገኙበታል። በርካታ የኤርትራ ዜጎች ሱዳን ውስጥ በተለያዩ ስራዎች ላይ ተሰማርተው ይገኛሉ በህገ ወጥ መንገድ ሱዳንን ተሻግረው አውሮፓ አሊያም እስራኤል ለመግባት የሚጥሩም በርካቶች መሆናቸው ታውቋል። አንድ የቱርክ የእርዳታ ቡድን በረሃብ በተመታችው የሶማሊያ ርዕሰ ከተማ የእርዳታ ቁሳቁስን የሚያደርስበትን መንገድና የንግድን ሁኔታ ለመጀመር የሚያስችል ጥናት ለማድረግ ትናንት በመዲናይቱ መገኘቱን የሶማሊያዊ የሽግግር መንግስት ገለጸ። ይህ 212 ያህል የቱርክ ባለስልጣናትን ያካተተው የእርዳታ ቡድን የቱርክ የገጠር የእርሻ ልማት ንድፍ ሚኒስቴርን የአደጋ እቅድ አስተዳደር ዳይሬክቶሬት፣ የቱርክ ቀይ መስቀል እንዲሁም የቱርክ የአየር መንገድ ዋና አስተዳዳሪንም ያጠቃልላል። የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ የቱርክ አየር መንገድ አስተዳዳሪ አዴን አብዱልን ጠቅሶ እንደዘገበው የቱርክ አየር መንገድ ከመቃዲሾ በመብረር ከሀያ ዓመታት በኋላ ወደ ሶማሊያ የመጀመሪያውን የዓለም አቀፍ በረራ ይጀምራል። በሌላ በኩል የሶማሊያው ምክትል ጠቅላይ ሚኒስትር ሁሴን አረብ ኢሴ ትናንት ከቱርክ መንግስት አምስት ሺ ቶን የእርዳታ ቁሳቁስና ምግብ መቀበላቸው ታውቋል። የቱርክ ጠቅላይ ሚኒስትር ሬጀብ ታይብ ኦርዶጋን ሶማሊያን በቅርቡ በጎበኙበት ወቅት መሰረተ ልማትን በመገንባት በሶማሊያ ሆስፒታል፣ ትምህርት ቤቶችንና የውሃ ጉድጓዶችን እንዲሁም ከመቃዲሾ እምብርት እስከ አየር ማረፊያው ድረስ ያለውን የመኪና መንገድ ለመስራት ቃል መግባታቸው ይታወሳል። በ ሃያ ዓመት ታሪክ ውስጥ አንድ አገር መሪ ሶማሊያን ሲጎበኝ የቱርክ ጠቅላይ ሚኒስትር የመጀመሪያ መሆናቸው ይታወቃል። ትናንት ኬንያ ውስጥ የጋዝ ቧንቧ ተሸንቁሮ በተነሳው እሳት የሞቱትን ሰዎች አስክሬን የሚፈልጉ የመፈለጉ ስራ እንደቀጠለ ነው። የሟቾች ቁጥር እስከ 120 ሳይደርስ እንደማይቀርም ይገመታል። የኬንያው ፕሬዝደንት ሙዋይ ኪባኪና ጠቅላይ ሚኒስትር ራይላ ኦዲንጋ የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትር ኦዲንጋ አደጋውን ከግምት ውጪ የሆነ ብለውታል። ይሄ ሊገመት የማይችልና በዚህ ሁኔታ በርካቶች ህይወታቸውን ያጡበት ነው። በጣም ከባድ አሳዛኝ አሳዛኝ አሳዛኝ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንጌሞንም በናይሮቢ ስለደረሰው አደጋ ሀዘናቸውን በመግለጽ የተባበሩት መንግስታት ድርጅት በዚህ ከባድ ጊዜ ከኬንያ ህዝብ ጋር ይቆማል ብለዋል። በግንቦት ወር በደቡብ ምስራቅ የመን የታገቱት ሶስት የፈረንሳይ የእርዳታ ሰራተኞች በኢንተርኔት መገናኛ መረብ ላይ በተንቀሳቃሽ ስዕል ቪዲዮ ተቀርጸው መቅረባቸው ተገለጸ። አልማሳድር በተሰኘው የኢንተርኔት መገናኛ ላይ የታዩት ሁለት ሴቶችና አንድ ወንድ ፈረንሳውያን መንግስታዊ ያልሆኑ ድርጅት የእርዳታ ሰራተኞች ከሰነአ ከተማ 600 ኪሎ ሜትር በስተ ምስራቅ ከምትገኘው ሃድር ማውት ከተማ በአልቃይዳ ታጣቂዎች መታገታቸው ይታወሳል። ታጋቾቹ በቀረቡበት ቪዲዮ ላይ አንዱ ታጋች በፈረንሳይኛ ቋንቋ ለ መቶ ሁለት ቀናት መታፈናቸውን ተናግሯል። ፈረንሳውያኑ የእርዳታ ሰራተኞች ታግተው ከተሰወሩ ወዲህ ትናንት ይፋ የሆነው ቪዲዮ በህይወት መኖራቸውን የሚያመላክት የመጀመሪያው ማረጋገጫ መሆኑ ነው። በየመን በ15 ዓመት ጊዜ ውስጥ ከ ሁለት መቶ በላይ የውጭ ዜጎች የታገቱ ሲሆን ሙሉ በሙሉ ማለት ይቻላል ጉዳት ሳይደርስባቸው መለቀቃቸውን የፈረንሳይ ዜና አገልግሎት ዘገባ ያሳያል። በሌላ ዜና የየመኑ ፕሬዝዳንት አሊ አብደላ ሳሌ በአገሪቱ ያለው ብጥብጥ እንዲቆም ለምክትላቸው የስልጣን ሽግግር ለማድረስ የፋርስ ባህረ ሰላጤ አካባቢ አገሮችን የትብብር ድርጅት እቅድ ላይ እንዲፈርሙ የሚፈቅድ ስልጣን መስጠታቸውን ሳባ የተሰኘው የአገሪቱ የዜና አገልግሎት ትናንት ገልጿል። በሰኔ ወር ላይ በቤተ መንግስታቸው ላይ በደረሰ የቦምብ ጥቃት ተጎድተው በሳውዲ አረቢያ በሕክምና ላይ የሚገኙት ፕሬዝዳንት ሳሌ ለምክትላቸው አብድ ራቡ ማንሱር ሃዲ የሰጡት ስልጣን በአገሪቱ ለወራቶች የዘለቀውን የፖለቲካ ቀውስ ለመግታት ከተቃዋሚዎች ጋር ድርድር እንደሚጀምሩና የስልጣን ሽግግር እንዲያደርጉ የሚፈቅድ ነው። በዚህም ሀዲን በሚቀጥለው የጎርጎሮሳውያኑ 2013 ዓ ምት መጀመሪያ በአገሪቷ ለሚደረገው ፕሬዝዳንታዊ ምርጫ ዝግጅት እንደሚጀምሩም ፕሬዝዳንት ሳሌ ጠይቀዋል። እንደ ጎርጎሮሳውያኑ 1978 ዓ ምት ጀምሮ የመንን የሚያስተዳድሩት አሊ አብደላ ሳሌ በአገሪቱ በተነሳባቸው ተቃውሞ ሰበብ አራት መቶ ያህል ሰዎች በመገደላቸው ተቃዋሚዎቻቸው ለፍርድ እንዲቀርቡ በመጠየቅ ላይ መሆናቸውም ታውቋል። አድማጮች የምትከታተሉት ዶቸበለን ነው። የሊቢያን የመንግስትን ስልጣን የያዙት የቀድሞ አማጽያን ኃይላት ሊቢያ የሚኖሩ ጥቁር አፍሪቃውያንን ይገላሉ፣ ግፍም ይፈጸምባቸዋል በማለት ዓለም አቀፉ የሰብአዊ መብት ተሟጋሽ ድርጅት አምነስቲ ኢንተርናሽናል ወቀሰ። ድርጅቱ እንደሚለው የቀድሞ አማጽያን ኃይላት ጥቁሮችን የኮንሬል ሙአመር ጋዳፊ ደጋፊዎች ናቸው በማለት ያለ ፍርድ ይገላሉ፣ ያሰቃያሉ። ይህ በእንዲህ እንዳለ የቀድሞ ተቃዋሚዎች ህጋዊ መንግስት እንደሚመሰርቱ አስታውቀዋል። እስካሁን የሊቢያ የሽግግር ምክር ቤት የሚባለው አካል የአገሪቱን ህገ መንግስት ለማርቀቅ አቅዷል። የምክር ቤቱ ሊቀመንበር ሙስጠፋ አብዱል ጃሊል እንዳሉት የህገ መንግስቱ ዋና ምንጭ የሸሪአ ህግ ነው። ይሁንና አዲስ የሚመሰረተው መንግስት ማንኛውንም አክራሪ አስተሳሰብ የሚቃወም ይሆናል። የጀርመኗ መራሄተ መንግስት አንጌላ ሜርክል መንግስታቸው ከፍተኛ የገንዘብ ድጋፍ የሚሰጣት ግሪክ ሙሉ በሙሉ ከስራለች የሚለውን ሀሳብ ውድቅ አደረጉ። ቻንስለሯ ዛሬ ለአንድ ራዲዮ ጣቢያ በሰጡት መግለጫ እንዳሉት ግሪክን ጨምሮ ኪሳራ የገጠማቸው የዩሮ ሸርፍ ተጠቃሚ ሀገራት የገጠማቸው ችግር አልበቃ ብሎ ችግሩን የሚያባብስ መላምት መሰንዘር ተገቢ አይደለም። የሜርክል ተጣማሪ መንግስት አባል የሆነው የነፃ ዲሞክራቶቹ ፓርቲ በጀርመነኛ ምህፃሩ የኤፍዴፔ ሊቀመንበርና የአገሪቷ የኢኮኖሚ ሚኒስትር ፊሊፕ ሮስለር ግሪክ ሙሉ በሙሉ ከስራለች የሚል አስተያየት ሰጥተው ነበረ። ሜርክል ሮስለርን በስም ባይጠቅሱም አስተያየታቸውን ግን ነቅፈዋል። በግልጽ እንደሚታየኝ ግሪክ የቤት ስራውን መስራት ያለባት አሁን ነው። እንደሚመስለኝ ለግሪክ የሚበጅ ነገር ማድረግ የምንችለው የሆነ ያልሆነውን ማሰቡን ትተን ስናበረታታት ያለባትን ግዴታ ተግባራዊ እንድታደርግ ስናግዛት ነው። መራይተ መንግስት አንጌላ ሜርክል በሌሎች የዩሮ ተጠቃሚ ሀገራት የግሪክ አይነት ችግር እንዳይከሰት በሙሉ አቅማችን እንጥራለን በማለትም ተናግረዋል። የግሪክ መንግስት ምጣኔ ሀብታዊ ተሀድሶ ለማድረግ የገባውን ቃል አላከበረም የሚል ወቀሳ እየተሰነዘረበት ነው። ጀርመንን የመሳሰሉ ለግሪክ ከፍተኛ ድጋፍ የሚሰጡ ሀገራት ፖለቲከኞች በግሪክ ሁኔታ ቅር መሰኘታቸው በይፋ እየተገለጸ ነው። አሁን በደረሰ ዜና ግሪክ ሙሉ በሙሉ በኪሳራ ከመዘፈቋ ለመዳ ከመዘፈቅ ለመዳን 20 ሺህ ያህል የመንግስት ሰራተኞችን ከስራ ልታሰናበት እንደሆነ ተነግሯል። በአፍጋኒስታን ካቡል ውስጥ የታሊባን ኃይላት በዲፕሎማቶች መኖሪያ አካባቢ ዛሬ ባደረሱት ከባድ ፍንዳታ ቢያንስ ሶስት ሰዎች ተገደሉ። ጥቃቱ ኢላማ በዩናይትድ ስቴትስ ኤምባሲ እና በአፍጋኒስታን ሰፍሮ ያለው የዓለም አቀፉ የጸጥታ አስከባሪ ኃይል ኢሳፍ ዋና ጽሕፈት ቤት ነበረ። አክራሪዎቹ ታሊባኖች ከጸጥታ ኃይላት ጋር የተኩስ ልውውጥ ማድረጋቸውም ተገልጿል። በካቡል ዋዚር አክባር ቻን በተሰኘ በርካታ ኤምባሲዎች በሚገኙበት ቦታ ከባድ ፍንዳታ ፍንዳታና ተኩስ መሰማቱም ተነግሯል። ይህ ዶቸበለ ነው። ዜናውን ከማብቃታችን በፊት ርዕሰ ዜናውን በድጋሚ ያሰማለሁ። በርካታ ኤርትራውያን የግብፅን ድንበር ለመሻገር ሲሞክሩ በሱዳን ፖሊስ መያዛቸው ተገለጠ። ከፈላሾቹ መካከል ሰባ አምስት ሴቶችና አራት ህፃናት ይገኙበታል። አንድ ከፍተኛ የቱርክ የእርዳታ ቡድን በረሃብ በተመታቿ የሶማሊያ ርዕሰ ከተማ የእርዳታ ቁሳቁስን የሚያደርስበትን መንገድና የንግድ ሁኔታን ለመጀመር የሚያስችል ጥናት ለማድረግ መቃዲሾ ገብቷል። የቱርክ አየር መንገድ ከመቃዲሾ በረራ ለመጀመር እቅድ መያዙም ተነግሯል። የሊቢያው የሽግግር ምክር ቤት በሊቢያ ሕግ ላይ የተመሰረተ መንግስትን እንደሚመሰርት ገለጸ። በሌላ በኩል አማጽያኑ ጥቁር አፍሪቃውያንን እያንገላቱና እየገደሉ በመሆናቸው ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ወቀሳውን አሰምቷል። ዜናው አበቃ።